የኤርትራ ፕሬዝዳንት ኢሳያስ አፈወርቂ በሱዳን የሚያደርጉትን ጉብኝት በዛሬው ዕለትም ቀጥለዋል። የሱዳን ባለስልጣናት ኢሳያስ ከገዢው የሱዳን የልዕልና ምክር ቤት መሪ ከጄኔራል አብዱልፈታ ብርሃን ጋር በሁለቱ ሀገራት የጋራ ጉዳዮች ዙሪያ እየተነጋገሩ መሆኑን አስታውቀዋል። ይሁን እንጂ ይህ የሆነው የኢትዮጵያና ሱዳን በድንበር ጉዳዮች ላይ ያላቸው አለመግባባት በተከሰተበትና ኤርትራም የትግራይን ግጭት አስመልክቶ ኢትዮጵያን ትደግፋለች የሚል ክስ እየየተሰነዘረባት ባለበት ወቅት ነው። በዚህ ዙሪያ ኒውዮርክ ውስጥ በሚገኘው የሎንግ አይላንድ ዩኒቨርሲቲ የቢዝነስ ረዳት ፕሮፌሰር የሆኑትን የሱዳን ተወላጅ በክሪ ኤልመንዲንን የቪኦኤ ዘጋቢ ጀምስ ባት ያነጋግሯቸዋል። ደረጀ ደስታ እንደሚከተለው ያቀርበዋል። የሱዳን ተወላጅ የሆኑት ባክሪ ኤልመዲኒ ኒውዮርክ በሚገኘው የሎንግ አይላንድ ዩኒቨርሲቲ ረዳት ፕሮፌሰር ናቸው። ኤርትራ እንደ አንድ ትንሽ አገር ከኢትዮጵያና ከሱዳን አንዳቸውን መምረጥ አትፈልግም ስለሆነም የፕሬዝደንት ኢሳያስ የሱዳን ጉብኝት አላማም ይኸው ይመስለኛል ይላሉ እሳቸው እንደሚሉት ኤርትራ በሁለቱ ትላልቅ አጎራባች አገሮች መካከል ያለውን ልዩነት ማስወገድ ትፈልጋለች ምክንያቱንም እንደሚከተለው ያስረዳሉ። ምክንያቱም በክልሉ እየሆነ ያለው በቀጠናው ከተፈጠረው አጠቃላይ የፖለቲካ ሁኔታ ጋር የተያያዘ ነው። በድንበሩም ሆነ በግድቡ ዙሪያ የተፈጠረውን ያለመግባባት ሁኔታ ከዚህ ጋር ይያያዛል። ስለዚህ ኢሳያስ ደግሞ ሁሌም በአካባቢው የተፈጠሩትን ሁኔታዎች እያዩ ከእሳቸው አገር በላይ ከትልቅ አገርም ጋር ይሁን ከሌላ ራሳቸውን ተፈላጊ ሰው አድርገው ማቅረብ የሚችሉ ሰው ናቸው። በሱዳን ያደረጉት ጉብኝታቸው ዋና ዓላማ ታዲያ ምን ይመስሎታል ተብለው የተጠየቁት ኤልመዲኒ ተከታዩን ምላሽ ሰጥተዋል። በዚህ ጉብኝት ሁለት ምክንያቶች ያሉት ይመስለኛል። አንደኛው ኢሳይያስ ከሱዳንና ኢትዮጵያ መካከል ከሁለቱ አንዱን ለመምረጥ በሚገደዱበት አጣብቂኝ ውስጥ መግባት አይፈልጉም። በብዙ ምክንያቶች ሱዳን ያልተረጋጋች አገር ናት። የኤርትራንም ደህንነት ራሱ ለማናጋት የምትችል አገር ልትሆን ትችላለች። በሌላ በኩል እንዲሁ ኢሳይያስ ለኢትዮጵያውያን ራሳቸውን ቀላል ያልሆነውን ውስብስብ ችግር ለመፍታት እንደሚችሉ አድርገው ነው የሚያዩት። ስለዚህ እንደሚመስለኝ ድምፃቸውን አጥፍተው በሁለቱ ሀገሮች መካከል ያለውን ችግር ለመፍታትና ከኢትዮጵያም ጋር ያላቸውን ግንኙነት ለመጠበቅና ሰላም ለማስፈን የሚሞክሩ ይመስላል። ፕሬዚደንት ኢሳያስ ወደ ሱዳን ባመሩበት በዚህ ወቅት ኢትዮጵያ ውስጥ በትግራይ ክልል ውስጥ ያለው ችግር አለ። ኤርትራም በትግራዩ ግጭት ጣልቃ በመግባቷ እየተከሰሰች ነው። ሱዳንና ኢትዮጵያን በመካከላቸው የመሬት ይገባኛል ክርክር አለ። ስለዚህ የኤርትራ መሪ በሁለቱ አገሮች መካከል የአስታራቂነት ሚና እየተጫወቱ ይሆን የሚል ጥያቄም ለሱዳናዊው ፕሮፌሰር ኤልመዲኒ ቀርቦላቸዋል። እንዲህ ብለው መለሱ። አይመስለኝም። በሱዳንና በኢትዮጵያ መካከል ያለው ችግር ብዙ ዘርፎች ያሉትና በጣም የተውሰበሰበ ነው። ኤርትራ በዚህ ሰዓት ምንም አይነት የስትራቴጂ አቅም የላትም። ኤርትራ በጣም ትንሽ አገር ናት። በእርግጥ ባለፉት ጥቂት ዓመታት ውስጥ በአንጻራዊነት ሲታይ የተረጋጋች አገር ናት። ይሁን እንጂ ስትራቴጂክ ጠቀሜታን በሚመለከት ልትሰጠው የምትችለው ምንም ነገር የላትም። ኢሳይያስ ማድረግ የሚፈልጉት ግን ያንን ይመስለኛል። ራሳቸውን ትልቅ አድርገው ጥሩ ወዳጅና አጋር እንዲሁም ለሱዳን ከማንም በላይ የሚቀርቡ ከወጣትነታቸው ጀምሮ ብዙዎቹ ታጋዮች በሱዳን የኖሩ በመሆናቸው የሱዳንን ባህል የሚያውቁና የሚጋሩ መሆናቸውን ማሳየት ይፈልጋሉ። ያንን ሚና መጫወት እንደሚፈልጉ መገመት ይችላሉ። ጥያቄው ግን ለዚህ ብቁ የሚሆኑ እንኳ ቢሆኑ ሊያመጡ የሚችሉት ጥሩ ነገር ይኖራልን የሚል ነው። እኔ አይመስለኝም። ከቀድሞው የሱዳን ፕሬዝደንት አልበሺር ጋር ወዳጅ የነበሩና በእሳቸው መንግስት ያገለገሉ አንድ የቀድሞ ከፍተኛ ባለስልጣን በፕሬዝደንቱ ላይና በእሳቸው በሳቸው ላይ የተመሰረተውን የዓለም አቀፉ የጦር ወንጀል ክስ በሚያየው ዓለም አቀፉ የወንጀል ፍርድ ቤት ለመቅረብ ፍቃደኛ መሆናቸውን መግለጻቸው ሰሞኑን መነጋገሪያ ሆኗል። ባለስልጣኑ አሁን ያለው የሱዳን ሽግግር መንግስት ደካማና ያልተሳካለት መንግስት መሆኑን ገልጸው ይህ መንግስት የወደቀ ስለሆነ ፍትህን ማስፈን የሚችል አይመስለኝም በማለት ወደ ሄግ አምርተው በፍርድ ቤቱ ፊት መቆም እንደሚፈልጉ ተናግረዋል። ይሄ ለፖለቲካ ፍጆታ የተደረገ እንጂ ከልብ የመነጫ አይመስለኝም ያሉት ፕሮፌሰር አልመዲኒ ምናልባት ባለስልጣኑ እውነታቸው ሊሆን ይችላል። እውነት ነው ሱዳን ውስጥ ችግር አለ፣ መንግስቱም በጣም ደካማ ነው። ብዙ ያልታወቁ ነገሮችም አሉ። ምናልባት አንድ ቦታም ላይ ነገሮች ከቁጥጥር ውጭ ሊሆኑ ይችላሉ ብለዋል። ይሁን እንጂ አሉ ፕሮፌሰሩ በጦር ወንጀለኝነት የሚፈለጉት እኚህ የአልበሽር ዘመን ባለስልጣን ወደ ዓለም አቀፉ ፍርድ ቤት መሄዱን አይጠሉትም። ምክንያቱም በፍርድ ቤቱ መርህ እዚያ የሞት ቅጣት የለም። ጥፋተኛ ከተባሉ ግፋቢል አስርና አስራ አምስት ዓመት ቢፈረድባቸው ነው። በሱዳን የሆነ እንደሆነ ግን ጥፋተኛ ከተባሉ የሞት ፍርድ ሊጠብቃቸው ይችላልና ብለዋል።